ጤናና አካባቢ የሰውነት የመከላከል አቅም መዳከም ለፈንገስ ባዛት መራባት ምክንያት ሊሆን ይችላል። እሱም በተለያየ ምክንያት ሊሆን ይችላል። ለምሳሌ ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ፣ ያስቀደምነው በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ክፍል የድህረ ምረቃ መርሃ ግብር ዳይሬክተር የሆኑትን የዶክተር ባልካቸው ንጋቱን ድምጽ ነው። አንዲት አድማጫችን የካንሰር ምልክት ይሆን በሚል ስጋት የገጠማቸውን የጤና ችግር በዝርዝር በመግለጽ ለላኩልን ጥያቄ ከሰጡት ማብራሪያ ነው የወሰድነው። ጥያቄውንም ሆነ ምላሹን ለመከታተል ለጥቂት ደቂቃዎች አብራችሁን ቆዩ። አድማጫችን ይህን ጥያቄያቸውን የላኩልን ስለ ጡትና የማህፀን ካንሰር ከዘርፉ የሕክምና ባለሙያ ማብራሪያ ባቀረብንበት ሰሞን ነው። ጥያቄያቸውን የላኩልን በዋትሳፕ መስመራችን ሲሆን እንደሚከተለው አቅርበውታል። ጤና ያስጥልኝ ዶች በላዎች እንዴት ናችሁ? እኔ አንድ ጥያቄ አለኝ። ይህን ጥያቄ እባካችሁ ከእኔ ውስጥ ስላስፈራኝ ነው ሐኪሞችን ጠይቃችሁ እንደምትመልሱልኝ ተስፋ አድርጋለሁ። ከታላቅ ይቅርታ ጋር ጥያቄ፣ ከስምንት ወር በፊት ይመስለኛል፣ ከስምንት ወር በፊት መጀመሪያ ማዕፀኔ አካባቢ በጣም ያሳክከኝ ነበር። እናም ሽንት ቁርጥ ቁርጥ የማለት ነገር ነበረው። ከዛ እንደዚህ እንደዚህ ብዬ ጓደኛዬ ስነግራት ጊዜ አይ አለርጂክ ሊሆን ስለሚችል እስኪ በሞቀ ውሃ ላይ ሎሚ ጨምረሽ ቁጭ ባ ያለችኝ። እሱን ተጠቀምኩ እሱን ተወኝ። ማሳከኩም ቁርጥ ቁርጥ ማለት ብቻ ሁለት ቀን ብቻ ነው እንደዛ እንትን ያሳየኝ ማለት ነው። ከዛ በኋላ አሁን ያሰጋኝ ነገር ከሚመጣው ፈሳሽ ከድሮ ተለይቶብኛል። ዳንዲ ነጭ ነገር ነው፣ ከመሀል ትንሽ ፍርፍር ያለ ነገር አለው። ሁለተኛው ደግሞ ከላይ በኩል በአንደኛው ጎን በኩል ትንሽ የህብጠት ነገር አለ። ከሱ በቀር ምንም ህመም አይሰማኝም። ይህ ህብጠቱና የአፈሳሹ መቀየሩ ትንሽ ስጋት ፈጥሮብኛል። ሌላው ደግሞ የወር አበባ በሚመጣብኝ ጊዜ በጣም ሳይሆን በትንሹ የማቃጠል ነገር አለ። ድሮ ይሄ ነገር አልነበረም፣ ከዛ በኋላ ነው እና ይህንን ነው ጥያቄን እንድትመልሱልኝ የፈለግኩት። በጣም አመሰግናለሁ። ፕሮግራማችሁን በጣም ነው የምናዳምጠው። መልካም ጊዜ ይሁንላችሁ። ከዱባይ ነው ቻው። የተከበሩ አድማጭ ጥያቄውን በቀጥታ በቅዱስ ጳውሎስ ሆስፒታል የማህጸንና ጽንስ ክፍል የድኅረ ምረቃ መርሃ ግብር ዳይሬክተር ለሆኑት ለዶክተር ባልካቸው ንጋቱ አስደምጠናቸዋል። ምላሻቸውን እንሆ አሁን ጥያቄዋ እንደገለጠችው ማህጸን አካባቢ የማሳከክ ስሜት እና ከተወሰነ በባህላዊ መንገድ ለማከም ከሞከረች በኋላ ደግሞ ነጭ ፈሳሽ እንዲሁም ፍርፍር የሚል ነገር በመሀሉ ያለበት እንዳለ ጠቁማልናለች። የወር አበባም በሚፈታት ጊዜ የማቃጠል የመለብለብ ምልክት እንዳለው አያይዛ ጠቅሳለች። ይሄ ምናልባት ከማህፀን ካንሰር ጋር የተያያዘ እንዳይሆን ነው ትልቁ ስጋቷ። ይሄ ነገር በመሰረቱ በጣም የተለመደ ችግር ነው። የማህጸን ማሳከክ እና አልፎ አልፎ አሁን የገለጸችው አይነት ነጭ ፈሳሽ እንደ አይብ ፍርፍር የሚል አይነት ፈሳሽ ብዙ ሴቶች ላይ ያጋጥማል። ይሄ ብዙ ጊዜ የሚመጣው ፈንገስ በሚባል ኢንፌክሽን ምክንያት ነው። ፈንገስ ኢንፌክሽን በተለያየ መነሻ ሊኖረው ይችላል። ንጽህና በከፍተኛ ሁኔታ በአንቲሴፕቲክ ጨምሮ በመጠበቅ ሳሙና ወይም ደግሞ አንቲሴፕቲክ ነገር ማህጸን አካባቢ እየተጠቀሙ የሚያጸዱ ከሆነ በኖርማል የተፈጥሮ ባክቴሪያ ውደቱን ሚዛኑን ስለሚያዛባ ፈንገስ ይመቸዋል። ስለዚህ ኢንፌክሽን ማሳየት ይጀምራል ማለት ነው። ወይም ደግሞ ሰውነት የመከላከል አቅሙም ትንሽ በተለያዩ ምክንያቶች ከወረደ በስራ ጫና ሊሆን ይችላል፣ በበሽታ ሊሆን ይችላል። እንደዛ አይነት ነገር ካለ ለፈንገስ መራባት ሰበብ ይሆንና አሁን ያለችው አይነት ምልክት ሊያሳይ ይችላል። ይህንን ቀላሉ ሐኪም ቤት በሚሄድ ና ለሐኪም ይህንን በደንብ በማስረዳት በቀላሉ ሊድን የሚችል ችግር ነው። የሚሰጡ መድኃኒቶች አሉ። እነሱን በፍጥነት በመውሰድ ያው የሚዋጥ ወይም መርፌ ምናምን ሳይሆን እዛው ማጠን አካባቢ የሚቀመጥ ወይም የሚቀባ ነገር ነው። ይህ ከካንሰር ጋር የሚገናኝ አይደለም እና ያላት ስጋት ሙሉ በሙሉ ከሳይንሳዊ ሀቅ ውጭ ነው እና በሱ ላይ መጨነቅ የለባትም። ያቺ ትንሽ ያለቻት በማጠን ጫፍ ላይ ያለቻት እብጠት ምን እንደሆነች መታየት የግድ ያስፈልጋል። ከዚህ ከአሁን ካለች ምልክቶች ጋር የሚገናኝ አይነት አይደለም። እብጠት አይኖረውም በብዛት ግን መቅላት፣ መፈርፈር፣ አልፎ አልፎም ግንኙነት እንደዚህ በሚኖር ጊዜ የመጥማት ነገር ሊያመጣ ይችላል። ራሱ ፈንገሱ እብጠት ግን አያመጣም። ስለዚህ እሷን ለብቻ ማሳየት ያስፈልጋል። ይህንን ነው ልላት የምችለው ለጠያቄዋ። መልካም። አሁን በተደጋጋሚ የጠቀሱት ፈንገስ በማለት ነው እና ይህንን እንደው ሊያብራሩት ከቻሉ እንዴት አድርገን ልንገልጸው እንችላለን? ያው እንግዲህ አማርኛ ቃል የለውም ያው ጉልቦ ቫጀናል ካንዲዲያሲስ ነው የሚባለው። በአማርኛ ብዙ ጊዜ ፈንገስ እየተባለ ስለሚጠቀስ ነው። ባክቴሪያ፣ ቫይረስ፣ ፓራሳይት እንደምንለዋል አይደለም። ራሱን የቻለ አንድ የኢንፌክሽን ዘር ነው ማለት ነው። ፈንጋል ኢንፌክሽን እንለዋለን። ምላስ ላይ ሊወጣ ይችላል፣ ጉሮሮ ላይ ሊወጣ ይችላል፣ ብልት አካባቢ እንደዚህ ሊወጣ ይችላል ማለት ነው። በብዛት የሚሆነው የሰውነት የመከላከል አቅሙ ሲደክም ወይም ደግሞ እዛ አካባቢ ከፍተኛ የሆነ የባክቴሪያዎችን ሚዛን ሊያዛባ የሚችል ቅድም እንዳልኩት በከፍተኛ ሁኔታ በሳሙና ምናምን አንቲሴፕቲክ ተጠቅመን የምንታጠብ ከሆነ እንደዛ ሊያደርግ ይችላል። በሳሙና መታጠቡ ነው የሚያመጣው ወይስ አለመታጠቡ ነው? በሳሙና በተደጋጋሚ መታጠቡ በብልት አካባቢ ያሉትን ባክቴሪያዎች የተወሰኑት ሲያጠፋ ፈንገስ ለማበብ ይመቸዋል እና በብዛት እንደዛ መታጠብ ነው የሚያመጣው። በአፍንጫም፣ በመሀፍ፣ በብልት እንደዚህ አካባቢ ባክቴሪያዎች አሉ። ተፈጥሯዊ ኖርማል ፍሎራ እንላቸዋለን። እነሱን በሳሙና የምናጠፋቸው የምናዛባው ከሆነ የተወሰኑት ባክቴሪያዎች ስለምንገላቸው ለፈንገስ ይመቸዋል፣ ያብባል። አብዝቶ መታጠብ አብዝቶ በሳሙና መታጠብ ለእንደዚህ አይነት ነገር እንደውም ያቃልጣል። ሴቶች ኖርማሊ ሰውነታቸው ሲታጠቡ ከሚፈሰው ሳሙና ውጪ በሳሙና መታጠብ የሚመከር አይደለም። እንዲህ ያለው ነገር ሲመጣ ሌላ ተያይዞ የሚያስከትለው መዘዝ ይኖረው የሆነ ወይ? ይሄ ውጭ አካባቢ የሚፈጠር ነገር ነው፣ ወደ ውስጥ የሚያስከትለው ነገር ይኖሩ ይሆነ? ትክክል ትክክላ፣ የብልትም የውስጡን ክፍልም ያካትትና አሁን እሷ የወር አብራ ሲመጣ ያቃጥለኛል እንዳለችው እንደዛ አይነት ግንኙነት ሲያደርጉ ማመም እንዲሁም እስከ መድማት ደረጃ ሊያደርስ ይችላል ካልታከምነው በሂደት ህመምም ያመጣል ማለት ነው እንጂ ወደ ሌላ ወደ ካንሰር ወደ ሌላ ነገር የሚቀየር አይነት ነገር አይደለም የማህፀንና ጽንስ ህክምና ባለሙያው እንደገለጹት አድማጫችን ያጋጠሙት ችግር ለካንሰር ምክንያት አይሆንም በቤት ውስጥ ሞከርኩት ያሉት ህክምና ግን ዋናው መፍትሄ አይደለምና ሀኪም የግድ ማየትና ተገቢውን መድኃኒት ማግኘት ይኖርቦታል ዶክተር ባልካቸው አስፈላጊ ያሏቸው ባክቴሪያዎች እንዲጠፉ ወይም ቁጥራቸው እንዲቀንስ የሚያደርገው አብዝቶ በሳሙና ከመታጠብ ሌላም ምክንያቶች መኖራቸውን ገልጸውልናል። ለምሳሌ መድኃኒት የሚወስድ ሰው ካለ ካንሰር መድኃኒት ሊሆን ይችላል አንቲባዮቲክ ማለት የኢንፌክሽን መድኃኒት የሚወሰድም ከሆነ የባክቴሪያ መድኃኒት የሚወሰድም ከሆነ በፈንገስ ኢንፌክሽን መራባት ያመጣል ስኳር ያላቸው ሰዎች ኤች አይ ቪ እንደዚህ ያላቸው ሰዎች ሰውነት የመከላከል አቅማቸው ሲዳከም ለእንደዚህ አይነት ነገር ምክንያት ይሆናል እንደው የማህፀን ካንሰር ምልክቶች አሉት ወይ ካሉት በምን ይገለጻል በጠቅላላ የማህፀን ካንሰር እንለዋለን እንጂ ለምሳሌ ፅንስ የሚቀመጥበት አለ፣ የዘርፍሬ ማጠራቀሚያ አለ፣ ቱቦ አለ፣ እንዲሁም ደግሞ የማህፀንም የታችኛው ክፍል ሰርቪክስ የምትባል አለ፣ እንዲሁም የቨጃይናም አለ ማለት ነው። እነዚህ የየራሳቸው ምልክት አላቸው። አብዛኛውን ጊዜ ካንሰር በጠቅላላው ሰውነትን የማክሳት የምግብ ፍላጎትን የመቀነስ፣ ምቾት ያለ መሰማት ነገር አለው። ሆኖም ግን እንደ የካንሰሩ አይነት ደግሞ ተጨማሪ ምልክቶች ሊኖሩ ይችላሉ። ለምሳሌ የማዕፀን ጫፍ ካንሰር ከሆነ በተለይ ትንሽ ምክኪ ሲኖር መድማት ይኖረዋል። ወይም ደግሞ ሽታ ያለው በርከት ያለ ፈሳሽ እንዲኖር ሊያደርግ ይችላል። ሽንትን የመዝጋት የመቆራረጥ ሳይሆን የመዝጋት አይነት ይኖረዋል። የዘር ማጠራቀሚያ ኦቫሪያን ካንሰር ሲሆን ደግሞ ከዚህ በተለየ ሁኔታ ነው ፕሬዘንቴሽኑ። ህመም ብርት በታች በቀኝ፣ በግራ ወይም ደግሞ በሁለቱም በኩል ህመም ስሜት ሊያመጣ ይችላል ሆድ ያብጣል። አንዳንዴ ውሃ ይቋጥርና በደንብ ይነፋል። የወር አበባ ላይ ብዙም ተጽዕኖ አይኖረውም። መድማት በማህፀን በኩል አይኖርም። ያልተለመደ አይነት በጣም ይለያያል ማለት ነው። የየራሱ አሁን የጠቀሰችው አይነት ነጭ ፈሳሽ ትንሽ ፍርፍር የሚል አይነት ማቃጠል ያለው አይነት ነገር የላቸውም ካለ፣ ለየብቻ ነው እንጂ አንዱ የአንዱ ምክንያት አይደሉም። የሽንት መቆራረጥ የሚል ነገር ጥያቄ ውስጥ አንስታለች። ያው በተፈጥሮ አጋጣሚ የሽንት መሽኛና ብልት ጎን ለጎን ናቸው። ስለዚህ የፈንገስ ኢንፌክሽኑ ሲኖር የሽንት መውጫዋ ላይ መቆጥቆጥ፣ ማቃጠል አይነት ነገር ይኖራቸዋል ሲሸኑ እሷ የገለጸችው ነገር ካላት ነገር ጋር ተያያዥ ነው። የተለየ አይደለም። ብዙ ጊዜ ስለ ጽዳት ሲነገር የሴት ልጅ ንጽህና አጠባበቅ ላይ ከወር አበባም ከምንም ጋር ተገናኝቶ እንደው መታጠብ ይመከራል መታጠብ ይመከራል። አዎ። እና እዛ ላይ አሁን መታጠብን ግልጽ እንዲሆን እንዴት አይነት መታጠብ ነው? ጥሩ ጥያቄ ነው። ያው መታጠብ ስንል ንጽህና ያስፈልጋል እንዳልሽው፣ በንጹህ ውሃ በሚፈስ ውሃ፣ ሳሙና ሳንጠቀም ጠዋት እና ማታ። ይህንም ማድረግ ከተቻለ ጥሩ የንጽህና አጠባበቅ ነው ማለት ነው። ሆኖም ግን ሽንት በተኬደ ቁጥር መታጠብ፣ በተለይ ሳሙናና ሌሎችንም መታጠብ ለእንደዚህ አይነት ነገር ሊያጋልጥ ይችላል ማለት ነው። የተከበሩ አድማጫችን ለጥያቄው በቂ ማብራሪያ እንዳገኙና ከስጋቶም እፎይ እንደሚሉ ተስፋ እናደርጋለን። ዶክተር ባልካቸው በሰጠት ምክር መሰረትም ወደ ሐኪም ቤት በመሄድ ፈጥነው ተገቢውን ሕክምና ለማግኘት ሞክሩ። ሌሎችም ከዚህ ማብራሪያ ትምህርት እንደሚቀስሙ ተስፋለን። ለሙያዊ ማብራሪያቸው በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ክፍል የድረ ምረቃ መርሃ ግብር ዳይሬክተር ዶክተር ባልካቸው ንጋቱን በእናንተ በአድማጮች ስም ከልብ እናመሰግናለን። ለዕለቱ ያለውን በዚሁ አበቃን። ሌሎች አድማጮቻችንም ማብራሪያ ያስፈልገዋል የምትሉትን ጥያቄ፣ እንዲሁም አስተያየት መላካችሁን ቀጥሉበት። ሸዋዬ ለገሰ ነኝ። ሰላም ሁኑ።